አዲሱ የሲዳማ ክልል አገር ለማተራመስ ለሚጣጣሩ አካላት እድል እንደማይሰጥና ከፌዴራል መንግስት ጎን በመቆም ለኢትዮጵያ ሰላምና ብልጽግና እንደሚሰራ የክልሉ ብልጽግና ፓርቲ አስታውቋል። በዚህ ክረምት በአገር አቀፍ ደረጃ ለመትከል ከታቀደው አምስት ቢሊዮን ችግኝ ክልሉ በአንድ ጀንበር 11 ሚሊዮን ችግኝ መትከሉንና እስከ ሐምሌ 30 2012 ዓ ም ሁለት መቶ አስራ አምስት ሚሊዮን ችግኝ እንደሚተከል የሲዳማ ክልል ብልጽግና ፓርቲ ኃላፊ አቶ አብርሃም ማርሻሉ አስታውቀዋል። ፓርቲው ትናንት ባወጣው መግለጫ ክልሉ ከተመሠረተው ወዲህ ለአንድ መቶ አርባ አምስት ሺህ ወጣቶች የሥራ ዕድል ለመፍጠር እየተንቀሳቀሰ መሆኑን አመልክቷል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። የሲዳማ ክልል ብልጽግና ፓርቲ ኃላፊ አቶ አብርሃም ማርሻሎ በተለያዩ ክልሎች አጀንዳ በመፈጠር ኢትዮጵያውያን እርስ በርስ ለማባላት የሚሰራ ቡድን አለ ብለዋል። አፍራሽ ያሏቸው ኃይሎች አሁንም እኩይ ተግባራቸውን ለመፈጸም ለተቀን ቀን እየተጎሞ ናቸውም ተናግረዋል። ይችን ሀገራችንን ከክፉ በመጠበቅ ከክፉ ኃይል ለማደናቀፍ ከሚሰሩት አካላት ተግተን በመጠበቅ ልማታችን ወደፊት በማራመድ የበለጸገች ኢትዮጵያ የበለጸገች ሀገር የመገንባቱን ተልዕኮ የሲዳማ ወጣት የስዳማ ሕዝብ የኢትዮጵያ ሕዝብ በመላ እጅ ለእጅ ተሳስሮ ይህን እንዲፈጽም ጥሬን ለማስተላለፍ ነው የሚፈልገው። እንዲከሽፍባቸው እንጂ ቦምባቸው በህዝባችን ላይ እንዳይሰራ ሁሉም ሕዝብ ነቅቶ መጠበቅ ነው ያለበት። ለውጡ ወደፊት እንዲቀጥል የኢትዮጵያ ብልጽግና መጥቶ የዚህ ተጠቃሚ እንዲሆን ናቸው። ወጣቱ ችግር ተፈጥሯል። ሁሉም አካባቢ ላይ ዛሬም እነዚህ ችግሮች እንዲፈጠሩ ለማድረግ የሚተጉ አካላት አሉ፣ ለጥፋት የሚተጉ አካላት አሉ። ይህን የእነዚህን አካላት ተልእኮ ማምከን ማክሸፍ ማክሸፍና ለልማታችን ለብልጽግናችን መትጋት ይኖርብናል። ክልሉ ከፌዴራል መንግስት ጎን በመቆም ለኢትዮጵያ ሰላምና እድገት እንደሚሰራ አስታውቀዋል። ክልሉን ጠንካራ አድርጎ ለማደራጀት የተለያዩ ተግባራት የተከናወኑ መሆናቸውን ተናግረው፣ ሁላችንም ኢትዮጵያን ለማሻገር መነሳት አለብን ብሏል። ህጎችን፣ አሰራሮችን፣ መመሪያዎችን የማዘጋጀት እነዚህ ስራዎች በስፋት እየተሰሩ ነው ያሉት፣ ቀንና ማታ ነው የተሰራ፣ ያለ እረፍት ነው የተሰራ ያሉ። በዛ መንገድ ካልተሰራ በስተቀር ከበድ ያለ ከፍ ያለ ፍላጎት አለ በህዝብ ውስጥ የመልማት ፍላጎት ክፉ አይደለም። ይሄን ለመመለስ የሚያስችል ብቁ እቅድ ማዘጋጀት ያስፈልጋል። የደቡብ ክልል እና የሌሎቹ ክልሎች ሁኔታ ይለያል። የደቡብ ክልል የብሔረሰብ ዞኖች ስለሆኑ ምክር ቤቶች ኖሮት በዛ ያለ የሰው ኃይል የሚፈልግ ነው የልማት ጥያቄ ሊመልስ የሚችል በወረዳና በክልል መሀከል ሆኖ የኮኦርዲኔሽን ሮል ብቻ የሚጫወት ቀጠን ያለች አደራጅት ብቻ ነው የምትኖረው። የስዳማ ሕዝብ ከነበረው ሁለት ዋና ዋና ጥያቄዎች አንደኛውና መሰረታዊ ነው ያሉት የፖለቲካ ጥያቄ በለውጡ መንግስት እንደተመለሰ ገልጠው የኢኮኖሚ ጥያቄ እንዲመለስ ህዝቡ በክልል ለመደራጀት ያደረገውን አይነት ተጋድሎ ከድህነት ጋር እንዲያደርግ ጥሪ አቅርበዋል። ከስዳማ ሕዝብ 7 ፐርሰንት የሚሆነው ወጣት መሆኑን ተናግረው ለ145 ሺህ ወጣቶችም የስራ እድል ለመፍጠር ዝግጅት መደረጉን ገልጸዋል። ከዚህ በተጨማሪም በዚህ ክረምት በአገር አቀፍ ደረጃ ክልሉ በአንድ ጀንበር 11 ሚሊዮን ችግኝ መትከሉና እስከ ሐምሌ 30 2012 ዓ ምትም 215 ሚሊዮን ችግኞች እንደሚተከሉ አስታውቀዋል። አቶ አብርሃም የኮሮና ቫይረስንም በተመለከተ በሲዳማ ክልል በቫይረሱ የሚያዙ ሰዎች ቁጥር የጨመረ መሆኑን ገልጠው አሁንም ህዝቡ የመከላከያ ጥንቃቄዎችን እንዲያደርግ አሳስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ።